የኢትዮጵያ ጀግኖች አርበኞች ማህበር 75ኛውን ዓመት በዓል በሚመለከት የአድዋንም ድል አካቶ አፍሪካዊ ጠባይን እንደሚላበስ ለዚህም ዝግጅት ከአሁኑ መጀመሩን የማህበሩ ፕሬዚዳንት ልጅ ዳንኤል መስፍን ጆቴ ከወዲሁ ጋዜጣዊ መግለጫ ሰጥተውበታል። የካቲት 12ትን ካለፈው ዓመት የተሻለ አድርገን እናየዋለን፣ እናከብረዋለን የሚል ፕሮግራም ይዘናል። ይቀናናለን ደግሞ ብዬ ሙሉ በሙሉ መናገር እችላለሁ። የአድዋ በዓልም እንደዚሁ ነው። እንደሚታወቀው የአድዋ በዓል በበለጠ እየታወቀ ያለው ደግሞ አሁን በአፍሪካ ነው። የአድዋ በዓል አፄ ሚኒሊክ ምየ ሚኒሊክ ወጥተው ህዝቡን ና አብረን ንዝመት ብሎ በሚጓዙበት ጊዜ ከዳር እስከ ዳር ነው የተነሳላቸው። የሄዱበትን ቦታ ድል አርገው ነው የመጡ። ቀጥሎም ሊሄዱ ያልቻሉበት ታሪካዊ ሂደቶች አሉ። እሱን ታሪኩን የበለጠ መተንተን የሚፈልጉት ሰዎች ተናግረውታል። እዛ ውስጥ አልገባም። እኛ ግን አሁን የአድዋን በዓል በተመለከተ ኢትዮጵያ ውስጥ ካሉት የውጭ ሀገር ዜጎች በተለይ አፍሪካውያን ወንድሞቻችንን፣ ኤዩ ኢሲኤ፣ ኤምባሲዎችን አብረውን መጥተው እንዲያከብሩ ጥያቄ አቅርብ ያለው መቼ ጠርታችሁን ታውቃላችሁ ነው ያሉት። ያንን እድል ሳገኝ እኔ ደግሞ ይሄው ዛሬ ጠርቻችኋለሁ። ይሄ ጉዳይ የኢትዮጵያ ጉዳይ ብቻ አይደለም፣ የሁላችንም ነው። ስለዚህ የአድዋን በዓል ካለፈው የበለጠ እንደሚከበር አድርጌ ነው የማየው። ያ የሆነ እንደሆነ የተሳሳተና የተዛባ ታሪክ ይዘን አንሄድም። ከዛ ውጭ ደግሞ ልዩ ልዩ ዝግጅቶች አሉ። እነዚህ ታሪኮች ደብዛቸው ሳይጠፋ በማስረጃ በተደገፈ በሀቅ ላይ የተመሰረተ ሊዘከር ይገባል በሚል ማህበሩ የቀድሞ የኢትዮጵያ ደራሲያን ማህበር ፕሬዚዳንት የነበሩትን አሁን የቤግ ኮሚኒኬሽን ዋና ስራ አስፈጻሚን ጋብዞ በጋራ መግለጫውን ሰጥተዋል። እንግዲህ የታሪክ አጋጣሚ ይሁን የትውልድ ቸልተኝነት ይሁን ስለ ሶስት ሺህ ዓመት ታሪክ የሚነገርባት ሀገር የራሷን ታሪክና የጀግኖቿን ታሪክ በአግባቡ ያላደራጀች ሀገር ነች ሀገራችን። ይህ ምንም ልንክድ አይገባም። ምን ያህል የታሪክ ምርምር ተቋማት አሉን ብለን ስናስብ በየዩኒቨርሲቲያችን በሁሉም ዩኒቨርሲቲ ሊሆን ይችላል፣ የታሪክ ትምህርት ክፍል አለ እንጂ የታሪክ ምርምር ተቋም የለንም። በሌላ ዓለም ግን ስንመለከት አሁን በምንጠቅሳቸው በእንግሊዝም ይሁን በፈረንሳይ፣ በጣሊያን የታሪክ ምርምር ተቋማት ብዙ ናቸው። አልፎም ተርፎም የኢትዮጵያን ጉዳይ ብቻ ስፔሻላይዝ አድርገው የሚመራመሩ በርካታ ተቋማት አሉ። እኛ ግን በየስርዓተ ማህበሩ ባለው ታሪክ ላይ ሳይሆን ታሪኮች እየጎለበቱ ያሉት እያንዳንዱ ስርዓት ከራሱ አይዲዮሎጂ ጋር ከሚሄደው ሁኔታ ጋር እያቆራኘ ታሪኮቹን ስለሚያይ የተሽጎረጎረ ታሪክ አለ። የሶስት ሺህ ዘመን ታሪክ አለን የሚለው የሚያፍር ማህበረሰብ አለ፣ የሚያፍር ግሩፕ አለ። የመቶ ዓመት ታሪክ ነው ብሎ የሚኮራ ትውልድ አለ፣ የሚሸማቀቅ ትውልድ አለ። የአድዋ ጦርነት ትክክለኛ ጦርነት ነው ብሎ በዚህ ድል የሚኮሩ ብዙ የሰው ልጆች የመኖራቸውን ያህል በአንጻሩ የሱ ታሪክ በሆነው ጉዳይ ላይ አዳዋ ለእኔ ምኔ ነው እንዲህና እንዲህ አልተደረገም ብሎ ወደ መቶ ዓመት ወደ ኋላ ሄዶ ክሪቲሳይዝ የሚያደርግ ምሁርም ሆነ ዜጎች ያሉበት ሀገር ነው። ስለዚህ እንደተባለው ታሪካችን አይደለም በአግባቡ መመዝገብ የጠለለም አይደለም። ስለዚህ ይሄንን ለመስራት እንግዲህ አሁን ይሄ ከፊታችን የሚከበረው ሰባ አምስተኛ አመት የአልማዝ ኢዮቤልዩ በዓል አንድ ማንቂያ ደውል ይሆናል የሚል የግል አመለካከት አለ። ጌታቸው ተድላሌ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።